ምዕራፍ ስምንት ከቀድሞዎቹ የአፍሪካ ክርስቲያን የወረስናቸው ከቀድሞዎቹ የአፍሪካ አብያተ ክርስቲያን የወረስናቸው ቅርሶች። በአፍሪካ በ1500 ዓመተ ምህረት አካባቢ የነበረውን ፖለቲካዊና ሃይማኖታዊ ሁኔታ ከመመልከታችን በፊት ሁኔታው ለእኛና ለቤተ ክርስቲያናችን የሚኖረውን ታሪካዊ ጉዳይ ማሰብ ብልህነት ሳይሆን አይቀርም። ዛሬ በአፍሪካ የሚገኙት አብያተ ክርስቲያን ጥንት ከነበረችው የአፍሪካ ቤተ ክርስቲያን ብዙ ነገሮችን የተቀበሉ መሆናቸውን በመግቢያው ገልጫለሁ። የቀድሞዎቹ አፍሪካውያን ክርስቲያኖች ባለእዳ ስለሆንን ከነርሱ የተቀበልናቸውን ነገሮች ልንጠነቀቅ ጠንቅቀን ልናውቅ ይገባል። ጥቅም ካገኘንባቸው ከነዚህ ቅርሶች ሌላ ልንማራቸው የሚገቡ አንዳንድ ትምህርቶችም አሉ። የቀድሞዎቹ ክርስቲያኖች ብንከተላቸው መልካም የሆኑ ብዙ ምሳሌዎች ትተውልናል። ብዙ ጊዜም ከስህተታችን መማር አለብን ተብሎ በተደጋጋሚ ተነግሯል። ስለዚህ በቀድሞዊቱ የአፍሪካ ቤተ ክርስቲያን ውስጥ የተሰራውን ስህተት ዛሬም በቤተ ክርስቲያናችን እንዳንደግም ንቁ መሆን አለብን። ለዘመናችን ክርስትና እጅግ ጠቃሚ ነገር ለክርስቶስ ታማኝ የመሆናችን ጉዳይ ነው። ዛሬ በአፍሪካ ባለች ቤተ ክርስቲያን በኢየሱስ ክርስቶስ ትምህርት በእውነት መቆም አስፈላጊ እንደሆነ እናምናለን። ኢየሱስ ስለ ደህንነትና ዘላለማዊ ሕይወት ባስተማራቸው ትምህርቶች ላይ ምንም አይነት ድርድር ሊኖር እንደማይችልም እናምናለን። ይህን ስናደርግ በሁለተኛውና በሶስተኛው መቶ ክፍለ ዘመን አፍሪካና ግብጽ ውስጥ የነበሩ ክርስቲያኖችን ዱካ መከተላችን ነው። ብዙዎች በክርስቶስ በማመናቸውና በእምነታቸው በመጽናታቸው በሮም መንግሥት መገደላቸውን አንብበናል። እነዚህ የጥንት አፍሪካውያን ክርስቲያኖች በዓለም ላይ ለእነርሱ ጠቃሚ የሆነ ዋናና ብቸኛ ነገር ኢየሱስ ክርስቶስ እንደሆነ ተገንዝበው ነበር። ኢየሱስ ከእኛ የሚፈልገው ሙሉ ታማኝነትን እንደሆነም ተረተዋል። በሰው ፊትም የሚከዳኝን ሁሉ እኔ ሁሉ ደግሞ በሰማያት ባለው በአባቴ ፊት እክደዋለሁ። ማቴዎስ ምዕራፍ 10 ቁጥር 33። የጥንት አፍሪካውያን ክርስቲያኖች ደካሞች ወይም ባመኑት ነገር ለመቆም የሚፈሩ አልነበሩ። ቤተክርስቲያናችን ለኢየሱስ ክርስቶስ ስትቆም ይህን መልካም ምሳሌነት በመከተል ላይናት ለማለት እንችላለን። የጥንቷ አፍሪካዊት ቤተክርስቲያን ሌላ ትኩረት የወንጌል ሥራና በሚስዮናውያን ሌሎች ሌሎችን መድረስ ነበር። አፍሪካና ግብጽ ውስጥ የነበሩ የጥንት ክርስቲያኖች እምነታቸውን ለሌሎች መንገር ይፈልጉ እንደ ነበር በጥናታችን ተረተናል። በ312 ዓመተ ምህረት ከ312 ዓመተ ምህረት በፊት በመሰከሩ ወይም ሰዎችን ወደ ጌታ ለማምጣት በፈለጉ ጊዜ ለስደት ተዳርገዋል። ቢሆንም ስደቱ ለወንጌል ሥራ የነበራቸውን ፍላጎት አልገታውም። የወንጌል ስራ ቅድሚያ አግኝቶ ባይሆን ኖሮ ቤተ ክርስቲያን እስከ ዛሬ በፍጥነት ለማደግም ሆነ ለመስፋፋት ያዳግታት እንደ ነበር ግልጥ ነው። እድገቷ ሊስፋፋ የቻለው አባላቷ በአካባቢያቸው ወዳሉ መንደሮች በመሰማራት መልካሙን የምስራች በማሰራጨታቸው ነው። ዛሬም አፍሪካ ውስጥ ባለን አብያተ ክርስቲያን ዘንድ ያለው ፍላጎት ሰዎች ሁሉ ወደ ኢየሱስ ክርስቶስ የመዳን ዕውቀት ስመጡ ማየት ነው። የአጥቢያ አብያተ ክርስቲያናችን ምእመናን በዙሪያቸው ላሉ ሰዎች የወንጌልን የምስራች የሚነግሩት በሚነግሩበት ጊዜ የአፍሪካ ምእመናን ከብዙ መቶ ዓመታት በፊት ያደረጉት የነበረውን አሪያ ተቀብለው መቀጠላቸው ነው። ስለዚህ በምዕራፍ ሶስት በተመለከትነው መሰረት እንደ ተሪቱሊያን አውግስጥኖስ፣ እና ሌሎች የአፍሪካ ቤተ ክርስቲያን አባቶች ያደረጉት ከፍተኛ አስተዋጽኦ የዛሬቱን የአፍሪካ ቤተ ክርስቲያን ከፍተኛ ባለዕዳ ያደርጓታል። ስለ ስላሴ በግልጽ የጻፈ እንዲያውም ስለ እግዚአብሔር ያለንን መረዳት ለመግለጥ ስላሴ የሚለውን ቃል የሰጠን ተሪቱሊያን ነው። እንዲሁም ለክርስትና ትምህርተ መለኮት ከፍተኛ አስተዋጽኦ ያደረገው አውግስጥኖስ እንደነበር ተረድተናል። ዞር ብለን በታሪክ ስንመለከት እነዚያ አፍሪካውያን ክርስቲያኖች ያደረጉት አስተዋጽኦ ባይኖር ኖሮ የዛሬቱ ቤተክርስቲያናችን አሁን ያለችበትን ሁኔታ የተለየ ይሆን እንደነበር እንረዳለን። እነዚያ የጥንት አፍሪካውያን ክርስቲያኖች ለቤተክርስቲያናችን ጅግ የላቀ ቅርስ አበርክተውላታል ቅርሱ የአፍሪካ ብቻ ሳይሆን በዓለም ዙሪያ ያለች ቤተክርስቲያንም ነው። ከአፍሪካ ቤተክርስቲያን የመጀመሪያዎቹ ዓመታት የምንቀስማቸው ሌሎች ትምህርቶችም አሉ። በጥናታችን በግልጽ የተመለከትነው ዋና ጉዳይ ምናልባት ቤተክርስቲያንን እጅግ ያደከማት የመከፋፈልና የግለሰቦች መጋጨት ነው። ለጥንቷ ቤተክርስቲያን መከፋፈል አብዛኛዎቹ መንስኤዎች ቀስ በቀስ ወደ ቤተ ክርስቲያን የዘለቁ የአሰት ትምህርቶች እንደ እንደነበሩ ልብ ብናል። የመከፋፈሎቹና የአሰት ትምህርቶቹ ውጤት በአንዳንድ ስፍራዎች የቤተ ክርስቲያን ፈጥኖ መስፋት መጥፋት እንደነበር ተገንዝበናል። ላብነት ያህልም አሪዮሳዊነት እና ዳናታሳዊነት የአፍሪካን ቤተክርስቲያን እንዴት እንደከፋፈሏት ተመልክተናል። እውነተኛው ክርስትና እንደ እንደገና ወደ ስፍራው ከገባ በኋላም ቢሆን ቤተ ክርስቲያን በጣም ጠንካራ አልነበረችም። ከዚያም በ9 በ697 ዓመተ ምህረት እስልምና በመጣ ጊዜ ቤተ ክርስቲያን ጭራሽ የመነመነች መሰለች። ከዚህ የምንቀስመው ትምህርት ግልጥ ነው። ዛሬም በቤተ ክርስቲያናችን ወደ ምእመናን ሾልከው የሚገቡ ያሰት ትምህርቶችን በንቃት መጠበቅ አለብን። ለወንጌልና ለመሰረታዊ የእምነት ትምህርቶቻችን ጸንተን ልንቆም ይገባል። በግለሰቦች መካከል በሚፈጠሩ ችግሮች ሳቢያ የሚነሱ የቤተ ክርስቲያን መከፋፈሎችንም ማስወገድ አለብን። ቤተ ክርስቲያን እድገቷ ሳይገታ ትቀጥል ዘንድ መጋቢዎችና የቤተ ክርስቲያን መሪዎች ሁሉ በአንድነትና በስምምነት መኖርን መማር አለባቸው። ወንድሞች በሕብረት ቢቀመጡ እነሆ መልካም ነው እነሆም ያማረ ነው። መዝሙር 133 ቁጥር 1። ሌላው ጠቃሚ ትምህርት የቤተ ክርስቲያን አባላት ቅዱሳት መጻሕፍትን ይሰሙና ይማሩ ዘንድ መጽሐፍ ቅዱስ በሕዝቡ ቋንቋ መተርጎም ያለበት መሆኑ ነው። የኢትዮጵያ ቤተ ክርስቲያን መጽሐፍ ቅዱስን ወደ ግዕዝ የተረጎመችበትና ሌሎች ክርስቲያናዊ መጻሕፍትንም በሀገርኛ ቋንቋዎች ያዘጋጀችበትን ሁኔታም ተመልክተናል። ሲፒ ግሩፕስ የተባለ ጸሐፊ ስለ ኢትዮጵያ እንዲህ ብሏል፦ የሕዝቡ ቋንቋ አጠቃቀም እንደ ከባድ ማዕበል ባሉ የውጥረት ጊዜያት እንኳን ክርስትናን ከመጠበቁ ጋር የተያዘ ነው። ይህ የሚያመለክተን በጉባኤ መካከል መጽሐፍ ቅዱስ እንዲኖር የማድረጉን ጥቅም ነው። የቤተክርስቲያን መጋቢዎች መጋቢያንና ምእመናን ቅዱሳት መጻሕፍትን የመማር ፍላጎት እንዲያድርባቸውና መጽሐፍ ቅዱስን እንዲያነቡ ማበረታታት አለባቸው። እንዲያ ከሆነ ለቤተ ክርስቲያን አስቸጋሪ የሆነ ጊዜ ቢመጣ ሕዝቡ ለክርስቶስ ጸንቶ ለመቆም የተሻለ ችሎታ ይኖረዋል። ከታሪክ የምናገኘው ሶስተኛ ትምህርት። ክርስትና በተግባር ላይ ሲውል ከአንድ ህዝብ ብሔራዊ ባህል ጋር የሚዋሃድበት ሁኔታ ጥንቃቄ የሚያሻው መሆኑ ነው። ክርስትና መጀመሪያ ወደ ግብፅ በገባ ጊዜ ወንጌልን ከባህላዊ ሃይማኖታቸው ጋር ለመደባለቅ የሞከሩ አያሌ ግብፃውያን ነበሩ። ከሁለተኛው እስከ አምስተኛው መቶ ክፍለ ዘመን ግብፅ ውስጥ የነበረችውን ቤተ ክርስቲያን አስመልክቶ ግሩፕስ የተባለው ሰው ስጽፍ የሞቱ ሰዎችን በድን በተለየ ንጥረ ነገር አድርቆና በልዩ ልብስ ጠቅልሎ የማቆየት ተግባር ማንፊኬሽን በግብጽ ክርስቲያኖች ዘንድ እስከ አምስተኛው መቶ ክፍለ ዘመን መጀመሪያ ድረስ ቀጥሎ ነበር። ለሞቱ ሰዎች ምግብ የማቅረብ ስርዓት በክርስቲያኖች ዘንድ የነበረ ይመስላል። ይህ ድርጊት ለሙታን አስመታዊ ምግብ ማቅረብ ያስፈልጋል የሚለው የግብፃውያን ሀሳብ አንሰራርቶ እንደ ነበር ያመለክታል ብሏል። የኋላ ኋላ ግን ድርጊቱን ክርስቲያኖች ተውት። ይህ እስኪሆን ድረስ ቤተ ክርስቲያን ጠንካራ ምስክርነት ለመስጠት አልቻለችም ነበር። ይህ ድርጊት የዛሬቱ የአፍሪካ ቤተክርስቲያን ባህላዊ ሃይማኖትን ከክርስትና ጋር በመቀላቀል እውነተኛና ምሉ የሆነውን ክርስትና ይበልጥ የሚታመን ያደረጉ የሚመስላቸውን ሰዎች ከመካከሏ በማስወገዱ ረገድ እንደ ማስጠንቀቂያ ያገለግላል። እምነታችንን ከምንገልጥባቸው መንገዶች ጋር የሚሄዱ አንዳንድ መልካም የአፍሪካ ባህሎች ቢኖሩ፣ የሚቀርብልንን ነገር ሁሉ እንዳንቀበል መጠንቀቅ ይኖርብናል። ያለዚያ ውጤቱ በሁለተኛውና በሶስተኛው መቶ ክፍለ ዘመን በግብጽ ቤተክርስቲያን እንደሆነው አስመትና ጥንቆላን ከአንዳንድ የመጽሐፍ ቅዱስ ሐሳቦች ጋር ቀላቅላ የያዘች ደካማ ቤተክርስቲያንን ማፍራት ይሆናል። በመጨረሻም የቤተክርስቲያን መጋቢዎች ቤተክርስቲያንን የመገንባትና ለውናዋን ጠብቃ እንድትኖር የማድረግ ጠቃሚ ድርሻ እንዳላቸው ማስታወስ ይገባል። ብዙ ሰዎች የቤተክርስቲያን እድገት የትላላቅ የወንጌል ስብሰባዎች፣ የክርስቲያናዊ ስነ ጽሑፎች ወይም የክርስቲያናዊ ፍልሞች ወዘተ ውጤት ነው ብለው ያስባሉ። ብዙ ጊዜ ግን እንዲያ አይደለም። ቤተ ክርስቲያን ከሁሉ የላቀ እርዳታ የምታገኘው ከታማኝ መጋቢዎችና ሽማግሌዎች ነው። መንፈሳዊ ያሉና አንድ የታሪክ ሰው ስለ ኢትዮጵያ ቤተክርስቲያን ያደረገውን ጥናት እንዲህ በማለት ገልጧል። ክርስትና ድል ያደረገው ቁጭ ብሎ በትምህርት የተገኘን እምነት በማወጅ ሳይሆን በቅድስናቸውና ዓለምን በመካድ ባሳዩት አርያነት በምእመናኑ ለሃይማኖታዊ ተጽዕኖ ባሳደሩ መነኮሳትና መናኝ ባይታውያን ነው። በዚህ ጸሐፊ አባባል መሰረት የኢትዮጵያ ኮፕቲክ ቤተክርስቲያን ያደገችው በጥቂት ተላላቅ ሰባኪያን ቃል ሳይሆን ትክክለኛና ንጹህ ህይወት ይኖሩ በነበሩ የአጥቢያ ቤተክርስቲያን መጋቢያን ወይም መነኮሳት ነበር። የእነዚህ ሰዎች ፍላጎት ሀብት ወይም ዝና ማግኘት ሳይሆን ደካማ ክርስቲያናዊ ምስክርነት ብቻ ነበር። ይህ መጋቢ ለመሆን የሚፈልጉ ሰዎች ሁሉ ሊማሩት የሚገባ ትምህርት መሆን አለበት። አገልጋዮች ዙሪያቸው በሚኖሩት ሰዎች ህይወት ከፍተኛ በጎ ተጽዕኖ ሊያሳድሩ የሚችሉት በየእሁዱ አስደናቂ ስብከት እየሰበኩ በሳምንቱ ቀናት ደካማ ክርስቲያናዊ ህይወት መኖራቸው ሳይሆን በእለት ህይወታቸውና ተግባራቸው ነው። ከዚህ የታሪክ ክፍል ጊዜ የምንቀስማቸው ሌሎች ብዙ ትምህርቶች አሉ። ሆኖም የቤተ ክርስቲያንን ታሪክ የማወቅን ጥቅም ለመረዳት ያህል እነዚህ ይበቁናል። ትምህርቶቹ ቤተ ክርስቲያናችንን ንጹሕና ጠንካራ መሆኗን የማረጋገጥ ፍላጎት እንዲያድርብን ሊያደርጉ ይገባል።